ከሐምሌ አምስት ጀምሮ በተከታታይ ባሉት ሶስት ቀናት ጎንደር ከተማ ውስጥ የተነሳውን ግጭት ተከትሎ በጎንደርና በደባርቅ የሰው ሕይወት መጥፋቱን በርካታ ሆቴሎችና መጠኑ ለጊዜው ያልታወቀ ንብረት በቃጠሎ መውደሙና መዘረፉ ተዘግቧል። ይህንኑ በተመለከተ ለአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ዳይሬክተር አቶ ንጉሱ ጥላሁን ጥያቄ አቅርበንላቸው ሁኔታው በመጣራት ላይ እንደሆነ ገልጸው ነበር። በተደረገው ማጣራት በአጠቃላይ አስራ ስድስት ሰው መገደሉን፣ አስራ ስድስት ሰው መቁሰሉንና በአጠቃላይ የአንድ መቶ ሰላሳ ዘጠኝ ኢትዮጵያውያን ንብረት በተለያየ ደረጃ መውደሙን ተናግረዋል። የኮሚዩኒኬሽንስ ጽሕፈት ቤት ዳይሬክተሩን አቶ ንጉሱ ጥላሁንን አነጋግራ ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ሐምሌ አምስት ቀን 2008 ዓመተ ምህረት በጎንደር ከተማ የተነሳውን ግጭት ተከትሎ በተቀሰቀሰው ብጥብጥ በከተማው ውስጥ የሰው ህይወት መጥፋቱን፣ ንብረት መውደሙንና ጉዳት መድረሱን ጠቅሰን የጉዳቱ መጠን ምን ያህል እንደሆነ እንዲነግሩን የክልሉን የኮሚኒኬሽን ጽህፈት ቤት ዳይሬክተር አቶ ንጉሱ ጥላሁንን በወቅቱ ጠይቀናቸው ነበር። በወቅቱ የሰጡት ምላሽ ለጊዜው ትኩረት የሚሰጡት የከተማውን መረጋጋት እንደሆነ ጠቅሰው የጉዳቱን መጠን በተመለከተ ወደፊት እንደሚያጣሩ ገልጸውልን ነበር ጉዳዩ ከተፈጸመ ሀያ ቀናትን ያስቆጠረ በመሆኑም ተጣርቶ እንደሆነ መልሰን ጠይቀናቸው ነበር። ክልሉ ባደረገው ማጣራትም የምን ያህል ኢትዮጵያውያን ህይወት እንዳለፈ እና የምን ያህሉ እንደቆሰለ ጠይቄያቸው ነበር። ባለፈው እንደገለጽ ነው፣ ያው ነገሮችን ወደ ማረጋጋት መሄድ ስለሚቀድም ያ ተካሂዷል። በመንግስትም በይፋ ተገልጿል። አስራ ስድስት ያህል ወገኖች ከፖሊስም ሲቪሉም፣ አስራ ስድስት ሰዎች ያህል ህይወታቸው አልፏል። ያንን ያህል የሚሆን ቁጥር የአካል ጉዳት ደርሶባቸዋል። ንብረትን በተመለከተ የስንት ኢትዮጵያውያን ንብረት እንደወደመና ምን ያህል እንደሚገመት ለቀረበላቸው ጥያቄ ተከታዩ ምላሽ ሰጥተዋል። በአጠቃላይ ጉዳት የደረሰባቸው ወገኖች በጎንደር ብቻ ስንወስድ ወደ መቶ ሰላሳ ዘጠኝ ያህል ነው የተለየው ይሄ ሆቴልም በሌሎች የንግድ ተቋማትም የሚገለጽ ነው። ነገር ግን የእያንዳንዱ የንግድ ማዕከል ወይም ደግሞ የንግድ ቦታ ወይም ደግሞ ሆቴል ግለሰብ ምን ያህል ነው የሚለው ከአሁንም ድረስ ከሁለት ሶስት ቀናት ድረስ መረጃው ጠራ በመደራጀት እና በመሰብሰብ ላይ ነው ያለው። በደባር በጉዳት ደረጃ ቤት ማቃጠል በምናምን በመሰለው ደረጃ ሶስት ናቸው። እነዚህ ደግሞ አንደኛው ሲጓዝ የነበረ አንድ መኪና ነው። ይሄ ስፋት ያለው ሆኖ አይደለም። በዋናነት የሚታወቁት ማለት ነው እንግዲህ ግጭት በተነሳበት ጊዜ ከፍተኛ ጉዳት የደረሰባቸው፣ በመካከለኛ እና መለስተኛ ጉዳት የደረሰባቸው፣ በንብረት መውደም በምናምን የሚገለጽ ይኖራል። ባደረጉት ማጣራትም እነዚህ ጉዳቶች በአንድ ብሔር ላይ ያነጣጠሩ መሆን አለመሆናቸውን ጠይቀናቸው ነበር በነገራችን ላይ ይህን በተመለከተ የጎንደር ከተማና አካባቢው ህዝብ ይሄንን መንግስትም የክልሉ መንግስት በጣም በጽሞና የሚከታተለው ጉዳይ ነው። ጉዳዩ የብሔር መልክ እንዲይዝ በተለይም በአማራ እና በትግራይ ብሔሮች መካከል ግጭት እንዲፈጠር አንዱ ጋ ያልተደረገ ነገር እንደተደረገ፣ ያልተባለ ነገር እንደተባለ፣ ያልተፈጸመ ነገር እንደተፈጸመ ተደርጎ የተለያዩ መረጃዎች ይለቀቃሉ። እነዚህ ህብረተሰቡን ስሜት ውስጥ ለማስገባት አብሮ ተሳስሮ የኖረውን ህዝብ ለማቃቃር የሚሰሩ ስራዎች ናቸው። ይሄንን ህዝቡን በውል ያውቀዋል። በዚህ በጎንደር ሁኔታም ይሄ ጉዳይ የብሔር መልክ እንዲይዝ የተሰራውን ያህል የተቀሰቀሰውን ያህል አልሆነም። ግን ምልክቶች ታይተዋል። ነገር ግን በጉዳት ደረጃ ሲወሰድ ወደ ሰማንያ አምስቱ ያህል መቁጠር ተገቢ ባይሆንም ሀቁ ግን የሚያሳየው ከሰማንያ አምስት በላይ የሚሆነው እጅግ የሚበዛው የተጎዳው የዛው የጎንደር ነዋሪ ተወልዶ ያደገውና አማራው ነው የዛው አካባቢ ከዚህ ውጭ ያለው ሌላው ቁጥር ደግሞ የተለያየ አካባቢ የተለያየ ማንነት ያለው ሰው ነው ጉዳት የደረሰበት፣ እና እንደዛ ሆኖ ደግሞ የትግራይ ተወላጆች ልክ እንደ ነዋሪ ጉዳት ደርሶባቸዋል። በዚህ ሂደት ውስጥ ይሄ ወደ ሰላሳ ያህል ነው የትግራይ ተወላጆች ሀብት ንብረት እየተጎዳባቸው። ይሄ ግን በሁለት መልክ ነው መታየት ያለበት እንደዚህ አይነት ነገር ማቀንቀን አልነበረም ወይ አሁንም አለ በተለያየ መልኩ የሚገለጽ የተለያዩ ብሔሮችን፣ ብሔረሰቦችን ለማጋጨት የሚሰራ ስራ አለ። ነገር ግን በጎንደር የተከሰተው ክስተት እንደዛ አይነት መልክ እንዲ ጥረት የተደረገ ቢሆንም የትኛውን ቦታ የሚኖረው ሰላማዊው ሕዝብ ወልዶ አብሮ ተሳስሮ የኖረ መሆኑን በማስታወስ ሕዝቡ ይኮንነዋል፣ ተጸጽቶበታል። መሆን የሌለበት መደረግ የሌለበት አሁንም መደገም የሌለበት ነው ብሎ የሚስማማበት ጉዳይ ይሄ ነው። በምንም በምንም መልኩ ቢሆን ዘር የለየ ሃይማኖት፣ የለየ ሀብት የለየ ወይም ማንነትን መሰረት ያደረገ መጠቃቃት የጎንደርም የሌላውም አካባቢ ባህል አይደለም፣ ሊሆንም አይችልም። ምክንያቱም የሚያስተሳስራቸው ሁለቱን ብሔሮችና ህዝቦች፣ በተለይም ደግሞ እንደ ጎንደር በመሳሰሉ አካባቢዎች ያስተሳሰራቸው ገመድ የአጭር ጊዜ ሳይሆን የሩቅ ዘመን ተሻጋሪ የነበረ መቀራረብና መተሳሰር ነው ያለው ስለዚህ ይሄ የዕለታዊ ግጭትና ወቅታዊ ሁኔታ የማይፈታው የማይበጥሰው ትስስር ነው ይሄንን ህብረተሰቡ ይናገራል ህብረተሰቡ ያውቃል እኛ ከምንናገረው በላይ ህብረተሰቡ ይናገረዋል ይለዋል አቶ ንጉሱ በደረሰው ጉዳት ምንም አይነት የብሔር ግጭት የሚያሳይ ነገር እንዳልተከሰተ ቢያረጋግጡም ቅስቀሳ ግን ነበር አሁንም አለ ብለዋል ማን ነው ይህን ቅስቀሳ የሚያደርገው በሚል ጠይቄያቸው ነበር ይሄንን ቅስቀሳ የሚያካሂደው በእኔ እምነት የህዝቦችን መተሳሰር የማይፈልግ የህዝቦችን መቀራረብ የማይፈልግ በሰላም ሰርቶ ውሎ ማደርን የማይፈልግ ሀገር እንደ ሀገር አንድ ከተማ እንደ ከተማ በሰላም ውሎ አድሮ እንዲገኝ የማይፈልግ ምናልባትም ከብጥብጥና ከንትርክ፣ ከጭቅጭቅ ትርፍ ለማትረፍ የሚፈልግ ይሄ ያው በሶሻል ሚዲያው በማህበራዊ ሚዲያውም ጭምር ምናልባት እናንተም እንደምታዩት አንቺም እንደም። ስለዚህ እነዚህ ባለቤት አላቸው ማለት ነው። እነዚህ ባለቤት ሆነው ከሁለቱ ወይም ደግሞ ከበማንነት ከተለያዩ አካባቢዎችና ሰዎች ግጭት፣ ደም መፋሰስ፣ ብጥብጥ ትርፍ ማትረፍ የሚፈልጉ አካላት የሚሰሩት ስራ ነው የሚሆነው። አቶ ንጉሱ አያይዘው በጉዳቱ በማህበራዊ በስነ ልቦናዊ እና በኢኮኖሚ የደረሰውን ጉዳት የሚያካክስ ነገር ይገኛል ብሎ ማሰብ አይቻልም። ሕዝቡ በደባርቅ ከገንዘብ ጀምሮ የተለያዩ ቁሳቁሶችን በማዋጣት ቤታቸው ለፈረሰባቸውና ጉዳት የደረሰባቸውን ኢትዮጵያውያን ማቋቋም መቻሉን ገልጸዋል።